ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻቸው አድማጮች ዛሬ ማክሰኞ የካቲት ሶስት ሁለት ሺ ሰባት አመተ ምህረት የሰው ልጅ ቅሪታ አካል የሆነችው ሉሲ ወይም ድንቅነሽ ኢትዮጵያ ውስጥ ከተገኘች አርባ ዓመት ሆነ። የምሽቱን ዝግጅቶች ይዘን ስናስተናግዳቸው የምናመሸው ሄኖክ ሰማግዜርና ቆንጂት ታየነን በአፍሪካ ህብረት ጉባኤ ላይ የተነሳው የኢትዮጵያና የኤርትራ የድንበር ጉዳይ ቀዳሚው ዘገባችን ይሆናል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም የሰጡንን መግለጫ ቆየት ብለን የምናቀርብ ይሆናል። ከኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲም ምላሽ አግኝተናል። ዓለም አቀፍ የረድኤት ድርጅቶች ናይሮቢ ውስጥ ባካሄዱት ጉባኤ በጦርነት ለደቀቀችው ለደቡብ ሱዳን የአምስት መቶ ሀያ ዘጠኝ ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ ማድረጋቸውን አስታውቀዋል። ዝርዝሩን ይዘናል። በሁለተኛው አጋማሽ ንግድና ምጣኔ ሀብት እንዲሁም ሐኪሙን ይጠይቁ ተካተዋል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማል። የናይጄሪያው ነውጠኛ ቡድን ቦኮ ሀራም ተጠርጣሪ ተዋጊዎች ትናንት ሰኞ ካሜሩን ውስጥ በአንድ ኦቶቡስ ላይ አደጋ ጥለው በመቆጣጠር ከመንገደኞች ውስጥ አንዳንዶቹን ገደሉ ተባለ። እማኞች ለቪኦኤ እንደገለጡት ሸማቂዎቹ ካገቷቸው ሀያ ሰዎች ውስጥ ሰባቱን ገድለዋቸዋል። አስከሬኖቻቸውንም በድንበሩ በካሜሩን በኩል ጥለዋል። በአካባቢው የሚገኝ ትምህርት ቤት ርዕሰ መምህር የሆኑ ቸቲማ አህማዱ የተባሉ ሰው ኦቶቡሱን ይነዳ የነበረው ወንድሜ አንድ እጁና አንድ እግሩ ተቆርጦ ተገኘ ብለዋል። ጠላፊዎቹ ሶስት አረጋውያትን የለቀቁ ሲሆን አሁንም ታዳጊ ልጃገረዶችን ጨምሮ አስር ሰዎችን እንደያዙ ናቸው። የካሜሩን ወታደራዊ ቃል አቀባይ ኮሎኔል ዲደር ባጄክና የክልሉ አስተዳዳሪ ሚጂዮዋ ባካሪ አስከሬኖቹ ድንበሩ ላይ መጣላቸውን አረጋግጠዋል። ባለፈው ሳምንት ከቦኮሀራም ጋር ከተታኮሱት የክልሉ ሀገሮች አንዷ ካሜሩን መሆኗ ይታወቃል። ይህ በዚህ እንዳለ የኒጀር ፓርላማ የአጎራባች ናይጄሪያውን ጽንፈኛ ቡድን ቦኮ ሐራምን በሚወጋው ክልላዊ ኃይሎች ውስጥ ወታደሮችን ለማዝመት በሙሉ ድምጽ ፈቃድ ሰጥቷል። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ብረት ያነሳውንና በሺዎች የተቆጠሩ ሰዎችን የገደለውን ቦኮ ሐራምን ለመውጋት ኒጀር፣ ናይጄሪያ ቻድ ካሜሩን፣ እና ቤኒን እስከ 8500 የሚደርሱ ወታደሮችን ለማዋጣት እቅዳላቸው ትናንት ሰኞ ማታ የኒጀር ፓርላማ አባላት ድምጻቸውን ከመስጠታቸው ጥቂት ደቂቃዎች በፊት ቦኮሃራም ዲፋ በምትባል የኒጀር ከተማ የቦምብ ጥቃት አድርሷል። አንድ ወህኒ ቤት ላይም ጥቃት ፈጽሟል። የቦኮሃራም መሪው አቡበከር ሸካው ትናንት ባወጣው አዲስ ቪዲዮ ክልላዊውን ኃይል ድልን መታዋለን ሲል ዝቷል። ወታደሮቹ እነዚህ የክልሉ ኃይሎች የሚሆኑት ጥቂት ናቸው። አንድ ባንድ እንፈጃቸዋለን ሲልም ይሰማል። በኢቦላ በሽታ ምክንያት የሞቱ ሰዎች ቁጥር 9152 ደረሰ። ወረርሽኙ የመዳከም ይዞታ ካሳየበት ካለፉት ሳምንታት ወዲህ አሃዙ በጣም ጨምሯል። ዛሬ የዓለም የጤና ድርጅት ይፋ ያደረገው አሀዝ ድርጅቱ ከሶስት ቀናት በፊት ከሰጠው አሃዝ ጋር ሲነጻጸር በ150 ገደማ ሻቅቧል። ላይቤሪያ ውስጥ 136፣ ሴራ ሊዮን 113፣ ጊኒ ውስጥ ደግሞ 54፣ በጠቅላላው 303 አዳዲስ የቫይረሱ ተያዦች መገኘታቸውን የዓለም የጤና ድርጅት ገልጿል። የተባበሩት መንግስታት ድርጅት የኢቦላ ልዩ ተወካይ ዶክተር ዴቪድ ናባሮ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል አዳዲሶቹ አሃዞች የሚያሳዩት ወረርሽኙ ገና በቁጥጥር ስር አለመዋሉን ነው ብለዋል። የጸረ ኢቦላ ትግል ግብ አንድም የቫይረሱ ታያዥ እንዳይኖር ነው ሲሉም አክለዋል። ምዕራብ አፍሪካውያን በሽታውን አስመልክቶ ከመዘናጋት ወይም ከቸልተኝነት እንዲቆጠቡ የጤና ጠበብት ሲያስጠነቅቁ ቆይተዋል። ባለፈው ወር ጊኒ ውስጥ በበሽታው የሞተ ሰው ጥንቃቄ በጎደለው መንገድ ቀብሩ በመፈጸሙ አስራ አንድ ሰዎች ለቫይረሱ ተጋልጠው መገኘታቸውን የዓለም የጤና ድርጅት በቅርቡ አስታውቋል። በሶማሊያ መንግስት ወታደሮችና በአንድ ለዘብተኛ የሆነ የአካባቢ ሃይማኖታዊ ቡድን ሚሊሽያ መካከል በተደረገ ውጊያ ቢያንስ አስራ ሁለት ሰዎች ተገደሉ፣ ከሰላሳ የሚበልጡ ደግሞ ቆስለዋል ተብሏል። አህሉ ሱና ዋልጃማ የተባለ ሱፊዎች ቡድን ሚሊሻ ከሞቃዲሾ በስተሰሜን ጉሪኤል የምትባል ከተማ ያሉ የመንግስቱ ጦር ሰፈሮች ላይ ጥቃት ካደረሱ በኋላ ከባድ ውጊያ እንደተቀሰቀሰ ነው የተነገረው። ስማቸው እንዳይገለጽ የጠየቁ አንድማኝ ለቪኦኤ እንዳሉት ከሆነ የመንግስቱ ኃይሎች ከከተማዋ ተባረው ወጥተዋል። በከተማይቱ የሚገኙ አንድ ሐኪም ክሊኒካቸው ሰላሳ የሚሆኑ ቁስለኞችን እንደተቀበለ ገልጸዋል። ከተማዋ ሙሉ በሙሉ በቡድኑ ቁጥጥር ስር ናት ሲሉ ነዋሪዎች መነጋራቸውንም አንድ የቪኦኤ ዘጋቢ አውስቷል። ቡድኑ ሚሊሻ አደራጅቶ በመካከለኛው ሶማሊያ አልሸባብን ሲወጋ እንደነበረ ሲታወስ፣ በማዕከላዊውና በክልል መንግስታት ውስጥ በቂ ውክልና ይሰጠን ብሎ ነው እየታገለ ያለው። የአውሮፓ ህብረት በነፍስ አድን አሰሳው በተቻለው ሁሉ ያግዝ ዘንድ ዩኤንኤችሲአር ማለትም የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ጥሪ አስተላልፏል። ዩኤንኤችሲአር እንደሚለው ከላምፐዱሳ የባህር ጠረፍ ባሻገር ትናንት በደረሰው አደጋ ሀያ ዘጠኝ ሰዎች ሲሞቱ ዘንድሮ ከደረሱት አደጋዎች ትልቁ መሆኑ ነው። የቪኦኤዋ ኪም ሉዊስ የዓለሙን ድርጅት ቃል አቀባይ ካርሎታ ሳሚን ስለ አደጋውና ወደፊት እንዳይደገም ምን መደረግ አለበት በሚለው አነጋግራ ተከታዩን አጭር ዘገባ አቅርባለች። ሰለሞን ክፍሌ ዝርዝሩን ይዟል። የኢጣሊያ ባለስልጣናት እንደሚሉት ከሆነ በትንሹ ሀያ ዘጠኝ የሚሆኑት ቀዝቃዛውን የሜዲትራንያን ባህር ሲያቋርጡ በብርድ የሞቱት በሙሉ የአፍሪካ ስደተኞች ናቸው። ሌሎች ሰባ ስድስት ከአደገኛው ጉዞ በሕይወት መትረፋቸውንም ባለሥልጣናቱ አስረድተዋል። የላምፔዱሳ ከተማ ከንቲባ ጉዊሲ ኒኮሊኒ ለአፍሪካውያን ስደተኞች መሞት ምክንያት ኢጣሊያ ማሬ ኖስትሩም የተሰኘውን የነፍስ አድን ፕሮግራም መሰረዟ ነው ሲሉ ወቅሰዋል። ያ የነፍስ አድን ኦፕሬሽን ወይም ዘመቻ የኢጣሊያ ባህር ኃይል መርከቦች ሊቢያ አካባቢ ያለውን ባህር በመቃኘት እና ስደተኞችን ያሳፈሩ ጀልባዎችን በማየት ተሳፋሪዎች ያለ ችግር ኢጣሊያ እንዲደርሱ ያደርግ ነበር ተብሏል። ዩኤንኤችሲአር በሁኔታው ማዘኑንና የሰዎቹ አሟሟት እንዳሳሰበው ቃል አቀባይ ካርሎታ ሳሚ ተናግረዋል። ሜዲተራንያን ባህር ላይ ይህን መሰል አደጋ በሁለት ሺ አስራ አምስት ሲደርስ ለሶስተኛ ጊዜ መሆኑ ነው። ቢያንስ 29 ሰዎች ሞተዋል። የሞቱትም አንድ መቶ ማይሎች ርቃ ከምትገኘው ቬሲላኖ ደሴት አቅራቢያ ነው። በ2014 ዓመተ ምህረት ብቻ 170 ሺህ ስደተኞች የሜዲትራንያን ባህር አቋርጠው ወደ አውሮፓ መግባታቸው ተዘግቧል። ከእነዚህ ውስጥ ሩቡ የሶሪያን ሁከት የሸሹ ናቸው ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ብጥብጡን የሚያስቆም ስምምነት ፍለጋ ከሚካሄደው አብይ ጉባኤ በዋዜማው ምስራቅ ዩክሬን ከተማ ካራማቶርስ ላይ ዛሬ በደረሰ የሮኬት ጥቃት በሩሲያ ተደጋፊዎቹን ተገንጣዮች የሚወጋው ወታደራዊ ኃይል ዋና ጦር ሰፈርና የመኖሪያ አካባቢዎችን መምታቱ ተነገረ። የዩክሬን ፕሬዝደንት ፔትሮ ፖሮሸንኮ ለፓርላማው ባደረጉት ንግግር ከተማይቱን ኢላማ ያደረጉ ሁለት የሮኬት ጥቃቶች ደረሱ ብለዋል። አንደኛው የምስራቅ ዩክሬን ጸረ ሽብርተኛ ዋና ጦር ሰፈርን ሲሆን፣ ሁለተኛው የመኖሪያ ሰፈር ላይ እንዳረፈ ተናግረዋል። የፕሬዝደንታዊ አማካሪ ዩሪ ቢሪዮኮቭ ባወጡት መግለጫ ደግሞ በጦር ሰፈሩ ሁለት ወታደሮች ተገድለዋል፣ ሌሎች ዘጠኝ ቆስለዋል ብለዋል። ዛሬ ቀደም ብሎ ደግሞ የዩክሬን መንግስት ወገን የሆኑ ኃይሎች በተገንጣዮቹ ላይ ድል እያገኘን ነው ሲሉ ተናግረው ነበር። በርካታ መንደሮችን እየተቆጣጠርን ከሩሲያ ወደሚያዋስነው ድንበር እየገፋን ነው ማለታቸው ነበር የተሰማው። ክራማቶርስክ ላይ ከደረሰው የሮኬት ጥቃት በፊት የሀገሪቱ የጦር ኃይል ባወጣው መግለጫ በቀደሙት 24 ሰዓታት ውጊያ ብቻ ሰባት ወታደሮች ተገድለውብናል ብሎ ነበር። ግጭቱ እየተፋፋመ የመጣው የሩሲያ፣ የዩክሬን፣ የጀርመንና የፈረንሳይ ተወካዮች ለአስር ወራት የዘለቀውንና ቢያንስ አምስት ሺ አራት መቶ ሰዎች የተገደሉበትን ግጭት የሚያስቆም የሰላም ውል ፍለጋ ቤላሩስ ዋና ከተማ ሚንስክ ላይ ነገረቡ ሊሰበሰቡ በተዘጋጁበት በአሁኑ ወቅት ነው። ይህ በዚህ እንዳለ የክሬምሊን የመከላከያና የጸጥታ አማካሪ ዋና ጸሐፊ የሆኑት ኒኮላይ ፓትሩሼፍ ዩናይትድ ስቴትስ በዩክሬን ሁኔታ አሳባ ሩሲያን ልትቆጣጠር ተነስታለች ሲሉ መወንጀላቸው ተጠቅሷል። በስተ መጨረሻም የእስልምና መንግስት ቡድን ሶሪያ ውስጥ ያገቷት አሜሪካዊት መሞቷን ዩናይትድ ስቴትስ አረጋገጠች። ዋሽንግተን ማረጋገጫውን ይፋ ያደረገችው ጽንፈኛው ቡድን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ሶሪያ ውስጥ የተጠለፈችው ኬይላ ሙለር የተባለችው የረድኤት ሰራተኛ ራካ ከተማ ውስጥ ታስራ የነበረችበት ህንጻ በዮርዳኖስ የአየር ጥቃት ተመትቶ ተገድላለች ሲል ካስታወቀ ከአራት ቀናት በኋላ ነው። የዩናይትድ ስቴትስና ሌሎች ባለስልጣናት የእስልምና መንግስት ተገድላለች ባለው ላይ ጥያቄ አንስተው እንደነበር ይታወሳል። ስለ አሟሟቷ ሁኔታ በግልጽ የተነገረ ነገር የለም። የብሔራዊ ጸጥታ ምክር ቤት ቃል አቀባይ በርኒ ዴት ሀሚን የኬላ ሙለር ቤተሰቦች በቅርቡ ከጠላፊዎቿ መልእክት ደርሷቸው ነበር ብለው ይህ መረጃ እውነተኛ መሆኑ በደህንነት ክፍሎች ከተጣራ በኋላ በእርግጥ ሞታለች የሚለው ድምዳሜ ላይ ተደርሷል ብለዋል። የዋይት ሀውስ ቤተ መንግስት ሀዘኑን የገለጠ ሲሆን፣ ስለ አሟሟቷ በዝርዝር አልተናገረም። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እርሷን ብንነጠቅም ሁሉም የራሱ መንገድ ፍትሐዊና ጥሩ ስራ እስኪሰራ አርአያ ሆና ትኖራለች ምንም ያህል ጊዜ ቢፈጅ በኬላ መጠለፍና መሞት ተጠያቂ የሆኑትን ሽብርተኞች ዩናይትድ ስቴትስ ይዛ ለፍርድ ታቀርባለች ብለዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በ25ና በ30 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ይዘን ስናስተናግዳችሁ የምናመሸው ሄኖክ ሰማእግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የዕለቱ አብይ ርዕስ በአፍሪካ ህብረት ጉባኤ ላይ የተነሳው የኢትዮጵያና የኤርትራ ድንበር ጉዳይን ይመለከታል። በማስከተል በጦርነት ለደቀቀችው ለደቡብ ሱዳን የ529 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ መመደቡን እንዲሁም ፕሬዚደንት ባራክ ኦባማ በአፍሪካ አህጉር የኤሌክትሪክ ኃይል አቅርቦትን ለማዳረስ የጀመሩትን የፓወር አፍሪካ ኃይል ለአፍሪካ መርሃ ግብር እንቃኛለን። በንግድና ምጣኔ ሀብት ዝግጅት የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት አካባቢዎች የሀገሬውን ሰዎች ለማፈናቀል ውሏል። በዚህም ባንኩ የራሱን አሰራር ጥሷል ይላል በቅርቡ ይፋ የሆነ ሚስጢራዊ ሰነድ። ዝርዝሩን በሁለተኛው አጋማሽ እናቀርባለን። ሐኪሞን ይጠይቁ። እንዲሁም የሰው ልጅ ቅሪተ አካል ሉሲ ወይም ድንቅነሽ ኢትዮጵያ ውስጥ ከተገኘች አርባ አመት ሞልቷታል ዘገባዎች ይዘናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን የዕለቱን አብይ ርዕሳችንን እናሰማቸው። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ባደረጉት ንግግር የኤርትራ መንግስት የአካባቢውን ሰላም በማደፍረስ ቀጥሏል ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲን በጎበኙበት ወቅት የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። የኤርትራ መንግስት ኢትዮጵያ ጦሯን ከተወሰነልኝ ክልል ታስወጣ እያለ ነው። ለተጨማሪው ዝርዝር ሰሎሞን አባተ ተከታዩን አሰናድቷል። በአፍሪቃ ህብረት የኤርትራ ቋሚ ተጠሪ አምባሳደር አርአያ ደስታ ሰሞኑን ለህብረቱ የወቅቱ ሊቀመንበር ሮበርት ሙጋቤ ደብዳቤ ጽፈው ነበር ብጠቕላሉ ክንሪኦ ከለና እዚ ናይ ደብ ጉዳይ ካብ ዝውዳእ ሸውዓተ ዓመት ሓሊፍዎ ሎ ማለት እዩ ብሕግን ብቴክኒካዊ ኣምባሳደር ኣርኣያ ደስታ የደብዳቤያቸውን ይዘት አስመልክቶ ለቪኦኤ በሰጡት ማብራሪያ በኢትዮጵያና በኤርትራ መካከል ያለው የድንበር ጉዳይ በህግም ሆነ በቴክኒክ ውሳኔ ካገኘና ከተጠናቀቀ ሰባት ዓመታት ማለፋቸውን አስታውሰው የኢትዮጵያ ጦር ከኤርትራ ግዛት እንዲወጣና መሬቱ እንዲመለስላቸው ግፊት እንዲደረግ የሚጠይቅ መሆኑን ገልጸዋል። ይህንኑ ጉዳይ አስመልክቶ ያነጋገርኳቸው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምም ተመሳሳይ ጥያቄ አቅርበዋል። የኢትዮጵያ ሕዝብ ይሁን የኤርትራ ሕዝብ ይሁን የአካባቢው ሕዝብ በሙሉ ሰላም ያስፈልገዋል። ከሰላም የሚገኘው ጥቅም ይበዛል፣ ከጦርነት ከሚመጣው ጥቅም። የሆነ ያልሆነ ክስን እያመጣህ ለፕሮፓጋንዳና ለዲፕሎማቲክ ኮንሰምሽን ብታደርገው ወሬ ትርፉ ወሬ ሆኖ ነው የሚቀረው ለህዝባችን ለህዝባችንና ለህዝቡ ለአካባቢው ሁሉ ለኢትዮጵያና ለኤርትራ ህዝብ እንስራ እንስራ ና እኔ የኢትዮጵያን ሰበስልጣኖች ባለስልጣኖች የምለው መሬቱን የእናንተ አይደለም፣ ለእኔ የተሰጠኝን መሬቴን ንብረቴን ልቀቁልኝ ብቻ ነው ጥያቄ። አጠር ባለ መልኩ በዚህ የኤርትራውያኑ ከግዛታችን ውጡ ጥያቄ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ መልስ ሰጥተዋል። ይሄ አዲስ አቋም አይደለም፣ የቆየ አቋም ነው። በኢትዮጵያ በኩል የድንበር ኮሚሽኑ ቀደም ሲል ሄግ የሰጠውን ፍርድ ተቀብለን ነበር ድንበሩን ለማካለል በዓለም አቀፍ በተለመደው ዘይቤ መሰረት ቁጭ ብለን እንነጋገርና እንከልለው ብለን አቋማችንን ከገለጽን ዓመታት አልፏል። ይህንን የኤርትራ መንግስት አልተቀበለውም። ይህን ባልተቀበለበት፣ የድንበር ማካለሉን የእኛን ስምምነት ባላከበረበት ስለ ጦር መውጣት ሚወራ የለም። ከየትኛው አካባቢ ነው ኢትዮጵያ ጦር የሚወጣ? መቼ የተከለለና ድንበሩ ይሄ ነው? እንግዲህ መነሳት ያለበት ይህንን ነው። እኛ እያራመና ያለ ነው። አሁንም በእኛ በኩል ያለው ጥሪ ቁጭ ብለን በሰለጠነ መንገድ ተነጋግረን ልዩነታችንን እንፍታ። የድንበር ማካለል ብቻም ሳይሆን ከዚያም በላይ ሁለቱ ሕዝቦች ታሪካዊ ግንኙነት አላቸው። ሕዝብ ለሕዝብ ግንኙነት አላቸው። ብዙ አብረው የሚጠቀሙት ነገር ይኖራል እና ይሄንን ሁለቱም ሕዝቦች ፍላጎት በሚያንጸባርቅ እና በሚጠብቅ መልኩ ቁጭ ብለን እንደራደር፣ ከድንበርም በላይ ባሉት በሌሎች የጋራ ሕዝቦቻችን ጉዳይ እንዋያይ የሚል አቋም ነው። የኢትዮጵያን ለማካለል ጉዳይ ተቀምጠን እንነጋገር ግብዣ ሳትወጡ አንቀመጥም በሚል አቋም ሳትቀበል የቆየችው የኤርትራ የአፍሪካ ህብረቱ ተጠሪ አምባሳደር አርአያ ደስታ ቀድሞ ከቪኦኤ ቀርቦላቸው ለነበረ ጥያቄ ማብራሪያ ሲሰጡ እንዲህ ብለዋል። ማንዴት ዴሊሚቴሽንን ዴማርኬሽንን ሲ ጉዳይ ማንዴት ከም ዝኾነ እዩ ድንበር የማካለልና ወሰኖቹን በመሬት ላይ የማስቀመጥ ጉዳይ በፈረምነው ስምምነት መሰረት የኢትዮ ኤርትራ የድንበር ኮሚሽን ኃላፊነት ወይም ስራ ነው የሚሉት አምባሳደር አርአያ ደስታ ወሰኑ የሚካለለው በታወቁ የተፈጥሮ የቦታ መገኛ ጠቋሚ አመላካቾች ወይም ኮኦርዲኔትስ መሆኑንና ይህም በመገኛ ስፍራ ጠቋሚ መሳሪያ ወይም ጂፒኤስ የተሰራ መሆኑን እንዲህ አይነቱ ስራ ደግሞ አስተማማኝና ወደፊትም ወደ ፍርድ ቤት የማይወስድና የማያጨቃጭቅ መሆኑን ቀደም ሲል በኢራቅና በኩዌት መካከል ያለውን ድንበር ለማካለል ጉዳይ ተግባር ላይ ያዋለ እንደነበረ ጠቁመዋል። ይህ በእንዲህ እንዳለ ግን በኢትዮጵያና በኤርትራ መካከል ጸብ ከተጫረበት ግንቦት 1990 ዓመተ ምህረት አንስቶ ላለፉት 15 ዓመታት ሲያዋጋ ሲያጨቃጭቅ እና ሲያፋጥጥ የኖረው ይህ የድንበር ጉዳይ መፍትሄ ሳያገኝ ኤርትራ በሶማሊያና በጅቡቲ ጉዳይ ከቀረቡባት ክሶች ጋር ተያይዞ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቀደም ሲል ጥሎባት የነበረውን ማዕቀብ እስከ ፊታችን ህዳር 22 2008 ዓ.ም እንዲራዘም ባለፈው ጥቅምት ተወስኗል። ይህንን ውሳኔ አንስተው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው በተናገሩበት ወቅት የኤርትራን ባለስልጣናት የጠባይ ለውጥ እንዳላሳዩ ይጠቁማል ብለው ነበር። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ፣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። ለዚህ የጠቅላይ ሚኒስትሩ አባባል በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለቪኦኤ በሰጡት ማብራሪያ እንዲህ ይላሉ። ይሄ የኢትዮጵያን ህዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም፣ የማንንም መሬት የሰውን መሬት የተያዙ የኤርትራን መሬት የተያዙ ጠቅላይ ሚኒስትሩ ያውቁታል። ሁለታችንም ፍርድ ቤት ሄደን ሁልጊዜ፣ የድንበር ጉዳይ በሁለት መንገድ ነው የትም ሀገር የትም ቦታ የሚፈታው። አንዱ በውይይት ነው፣ በውይይት ወይም ዲፕሎማት ይሉታል። ይሄ ካልሰራ በፍርድ ቤት ነው። በሁለታችን መካከል አልሰራም። በውይይት ሊደረግ በዲፕሎማሲ በፊት ላይ፣ ከዛ እንደውም ጦርነት ሄድን። ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን ግልግል መጨረሻና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል አሁን። እና ጠቅላይ ሚኒስትሩ የሞራልም ይሁን የሕግ እንትንም የላቸው እንደዚህ አይነት ኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት ነው የሚል አስተያየት ነው ያለ። ሌላው አምባሳደር ግርማ ጠቅላይ ሚኒስትሩ ያነሱት ላስደምጥዎት፣ ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው የዓለም እንደሱ ነው ማለት። የሀቅ ብትር ትቀጥናለች እንጂ አትሰበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናደርጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ ያኛውን በኤርትራን ያዳክምልኛል ብለው እንደውም ያወጡት ዶኩሜንት አለ። ለአምባሳደሮቻቸው በሙሉ የተላከ በሚስጥር የወጣ ዶኩሜንት አሁን እንደ ዊኪሊክ በየትም ተዘርግቶ ሁላችንም አንበበ ነዋልና አይገርመኝም እንደሱ ማለታቸው። ጠቅላይ ሚኒስትር አምባሳደር የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ንግግር እንደተባለው ከዚህ አይነቱ ዓለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል በውስጡና ላስደምጦት ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን። ይሄንንስ እንዴት ነው የሚገነዘቡት? አምባሳ እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን ሁልጊዜ ኤርትራን ምክንያት ኤርትራ የሆነ ነገር ኤርትራን ኤርትራን ምክንያት ማድረግ የተጀመረ ነገር ሆኖ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናልኛ ምክንያቱም ርኩክም ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የሆነ ነገር ኢትዮጵያ ውስጥ በሚሄ የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል፣ የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን። እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል በዓለም ሕግ እንደሱ አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። እንግዲህ በአንድ በኩል ካልተቀመጥን የሚመጣ ነገር የለም፣ በሌላ በኩል ደግሞ የለም ካልወጣችሁ አንቀመጥም። እንዲህ አፋጥጦ ባለበትና እንደ አፍሪካ ሕብረት አይነቶቹንም ጣልቃ ገብነት እየጠየቀ ባለበት ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ማብቂያ አንድ የኢትዮጵያ መሪ ጅቡቲ በጅቡቲ ይፋ ጉብኝት ሲያደርግ የመጀመሪያቸው የሆነውን መንግስታዊ ጉብኝት ባደረጉ ጊዜ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጉሌ ከኢትዮጵያ ጎን እንደሚቆሙ አጠንክረው ተናግረዋል። እንዲያውም ኤርትራን አሁንም በሰፈሩ በጥባጭነት እንደቀጠለች ነው ሲሉ ወንጅለዋል። ሁለቱ አገሮች ከምጣኔ ሀብት ትስስርና ውህደት ሀሳብ ጨማሪ የጋራ ድንበሮቻቸውን በጋራ ለመጠበቅ ወደሚያስችል የጦር ስምምነት የሚወስድ ሀሳብም ቀርቧል። ለመሆኑ ይህ ሁኔታ ለኤርትራ የሚደቅነው ስጋት አለ? አምባሳደር ግርማ፣ የትኛውም አገር ስምምነቶች ሄድክ እንደሆነ በኢኮኖሚ፣ በትራንስፖርት፣ በምናምን፣ በአየር፣ በወታደር፣ በጸጥታ የሚባላለ ሁሉ ሁሉንም አንቀጾች ነው የሚያጠቃልለው። ስለዚህ ከተሰየው ነው ነው የምለው እኛ ስለዚህ እስከዚህ የምንፈራው እና ወይም የምንሰጋበት ጉዳይ አይደለም። ከአምባሳደር ግርማ አስመሮም ጋር የተደረገውን ቃለ ምልልስ ሙሉ ቃል ዌብሳይታችን ላይ ማግኘት ይቻላል። በተጨማሪም በመጪ ቀናት ስርጭቶቻችን ይዘንላችሁ እንመለሳለን። ይህ መፋጠጥ እንደሚታየው የማይረግብና መጨረሻው የማይታይ ቢመስልም ሁለቱም ወገኖች ግን የሁለቱን ሀገሮች ህዝቦች ወንድማማችነትና እህትማማችነት ደጋግመው ሲናገሩ፣ ለአካባቢውና ለህዝቦቻቸው ከሰላምና ከመተጋገዝ የተሻለ መፍትሄና አማራጭ እንደሌለም ሲወተውቱ ይሰማሉ። ለጊዜው ይህ ምኞት ለሁለቱም ወገኖች ከምኞትነት አላለፍም እንጂ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። ከምሽቱ 3 ሰዓት ከ23 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ዓለም አቀፍ የረዴ ድርጅቶች ናይሮቢ ውስጥ ባካሄዱት ጉባኤ በጦርነት ለደቀቀችው ደቡብ ሱዳን የ529 ሚሊዮን ተጨማሪ የሰብዓዊ እርዳታ ማድረጋቸውን አስታወቁ። የቪኦኤው ጌብ ጄስሎ እንደዘገበው በጉባኤው የታየው የመልካም ፈቃድ ልገሳው ብዙዎቹን ቢያስደስትም መሪዎቹ እርስ በርሱን ጦርነት በቶሎ ለመቋጨት የሚያሳዩት ዝግምተኛነት ግን አንዳንዶቹን አበሳጭቷል። አዲሱ አበበ ዝርዝሩን ያቀርባል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ዋና ኃላፊ ቫለሪ አሞስ ትናንት ሰኞ ለጋዜጠኞች እንደ ገለጡት ለደቡብ ሱዳን በዚህ ዓመት የተዋጣው አጠቃላይ እርዳታ ገንዘብ 618 ሚሊዮን ዶላርስ ደርሷል። በአጠቃላይ ግን የተባበሩት መንግስታት ድርጅት ከጠየቀው 1.8 ቢሊዮን ዶላርስ ውስጥ አንድ ሦስተኛው መሆኑ ነው። ከደቡብ ሱዳን ጉብኝታቸው በቅርቡ የተመለሱት አሞዝ ለመሪዎቹ ባሰሙት ቃል በአገሪቱ ሰላም በሚሰፍንበት ሁኔታ ላይ እንዲያተኩሩ አሳስበዋቸዋል። የደቡብ ሱዳን መሪዎች መንግስቱና ተቃዋሚ ወገኖች ስለ ሕዝባቸው እንዲያስቡ ያስፈልጋል። በትላንቱ ጉባኤያችን ሁላችንም ብንሆን በአጽንኦት ያሰብነው ነገር ቢኖር እነዚህ መሪዎች ለአንድ አፍታ ወደ ህዝቡ ሄደው በምን ሁኔታ እየኖሩ እንደሆኑ ቢያስተውሉ የእርስ በርስ መናቆራቸውን ትተው የሰላምን አስፈላጊነት ያስቀድሙ ነበር ብለን ነው። የደቡብ ሱዳን ግጭት የተጀመረው በፕሬዝዳንቱና በምክትላቸው መካከል እንደ አውሮፓ አቆጣጠር በታህሳስ 2013 ዓ ም የተቀሰቀሰው የፖለቲካ ውዝግብ ወደ ለየለት አመፅ ተቀይሮ ገዢውን ፓርቲና ወታደሩን በተቃራኒ ጎራ ባሰለፈበት ወቅት ነበር። ከአሞስ ጋር ወደ ደቡብ ሱዳን የተጓዘው በተባበሩት መንግስታት የሰላም መልእክተኛው አሜሪካዊው ተዋናይ ፎረስት ዋይትሄከር ምንም ይሁን ምን የደቡብ ሱዳንን ሕዝብ ከረሃብና ከችግር መታደግ ተገቢ ነው ይላል። ደቡብ ሱዳን በሄድኩባቸው ጊዜያት ሁሉ የሕዝቡን በጎ ፈቃደኝነትና ሰላም ወዳድነት ተገንዝቤያለሁ። መሪዎቹም ይህን ቢገነዘቡና የሕዝባቸውን ስሜትና በጎ ፈቃድ ቢከተሉ እርግጠኛ ነኝ መጻዊው ጊዜ ብሩህ ተስፋ ይኖረዋል። በደቡብ ሱዳን ጉባኤ ላይ ንግግር ያደረጉት የደቡብ ሱዳን ውጭ ጉዳይ ሚኒስትር ባርናባ ማሪያ ቤንጃሚን ዓለም አቀፉ ማኅበረሰብ ስላደረገው ልገሳ ምስጋናቸውን አቅርበው መንግሥታቸው ለሰላሙ ጥረት ከፍተኛ ግምት የሰጠ መሆኑንም አውስተዋል። ዩናይትድ ስቴትስ ወደ 273 ሚሊዮን ዶላር ነው የረዳቸው። በጉባኤው ወቅት ለቪኦኤ ቃላቸውን የሰጡት ረዳት ውጭ ጉዳይ ሚኒስትር አን ሪቻርድ ዩናይትድ ስቴትስ ለሰላሙ ሂደት ከፍተኛ ግምት መስጠቷን አስታውሰዋል። ወደ ሰላም ስምምነት ባለመደረሱ የተሰማንን ቅሬታ ገልጸናል። ይህንንም ቅሬታችንን ለደቡብ ሱዳን መንግስትና በግጭቱ ውስጥ ላሉት ወገኖች አስረድተናል። የደቡብ ሱዳን ተፋላሚ ወገኖች ካለፈው ጥር ጀምሮ በምስራቅ አፍሪካው ኢጋድ ሸምጋይነት ተደጋጋሚ የተኩስ አቁም ስምምነት አድርገዋል። ይሁንና አንዳቸውም ስምምነቶች ውጤት አላሳዩም። አልፎ አልፎም የተኩስ ልውውጡና መተነኳኮሱ እንደቀጠለ ነው። በአብዛኞቹ የአፍሪቃ ሀገሮች የኤሌክትሪክ መብራት መቋረጥ የሚዘወተር ነገር ነው። የመብራት ኃይል ከሞላ ጎደል በየቀኑ ስለሚቋረጥ ድሃም ሆኑ ሀብታም ሀገሮች ከችግሩ አያመልጡም። ናይሮቢ የሚገኘው የአሜሪካ ድምጽ ሬዲዮ ዘጋቢ ጌብጃስሎ በመላ አፍሪቃ ስላሉት የመብራት ኃይል አቅርቦቶች ፈተናዎችና ችግሩን ለመፍታት ምን እየተደረገ እንደሆነ የሚገልጽ ዘገባ አሰናድቷል። አዳነች ፍስሀዬ ታቀርበዋለች። ናይሮቢ ላይ ለግብዣ የሚያስፈልጉ ነገሮች በማቅረብ ተግባር የተሰማራ አነስተኛ መደብር አድጎ ለምግብ ቤቶችና ለትልልቅ ገበያዎች ወደ ማቅረብ መጠቀ። ይህ በንግድ ዓለም ሊገኝ የሚችል ትልቅ ስኬት ነው። በቀን ከአንድ ቶን በላይ የሚሆን በረዶ ያከፋፍላል። ይሁንና የመብራት ኃይል አቅርቦቱ ውስን መሆን የንግድ ሥራውን እየጎዳ መሆኑን የኩባንያው መስሪያ ቤት ሥራ አስኪያጅ ቤቲ እምቢቴ ገልጸዋል። ባለፈው ዓመት የኤሌክትሪክ መብራቱ ለሶስት ቀናት በጠፋበት ወቅት የምንሰራበት መሳሪያና የማቀዝቀዣው ክፍል የኤሌክትሪክ ኃይል ስለሚያስፈልገው ምንም ነገር ለመስራት አልቻልንም። እዚህ ማንኛውም ነገር ካለ ኤሌክትሪክ ኃይል ለመስራት አይችልም። የበረዶ ኩባንያ እንዲንቀሳቀስ ከተፈለገ የመብራት ኃይሉ ለ24 ሰዓታት እንዲሰራ ያስፈልጋል ብለዋል፣ የበረዶ ኩባንያ ስራ አስኪያጅ። ለእንደዚህ አይነት ኩባንያ ዋናው የሚያስፈልገው ነገር የኤሌክትሪክ መብራት ነው። መብራት ከሌለ በረዶ አይኖርም ማለት ነው። በኬንያና በአብዛኞቹ የአፍሪቃ አገሮች ያለው ችግር ብዙውን ጊዜ የኤሌክትሪክ መብራት ተደራሽ እና አስተማማኝ ካለመሆኑም በላይ ዋጋው ውድ መሆኑ ነው። ስለሆነም የንግዱ ሁኔታ እንዲጠናከር ሲሉ የአፍሪቃ መንግስታት የኤሌክትሪክ መብራት የበለጠ ተደራሽ ሊሆን የሚችልበት መንገድ እየፈለጉ ነው። አፍሪቃ የኤሌክትሪክ ኃይል እጥረትን በሚመለከት ትልቅ ተግዳሮት ተደቅኖባታል። ስድስት መቶ ሚሊዮን የሚሆኑ አፍሪቃውያን የኤሌክትሪክ መብራት ተደራሽነት የላቸውም። ይህም ከአጠቃላይ የአህጉሪቱ ህዝብ ስልሳ ከመቶ ማለት ነው። አፍሪካ ያነሰ መብራት ኃይል የምትጠቀም አህጉር ሆና ሳለ የምትከፍለው ግብር ግን ዩናይትድ ስቴትስ ከምትከፍለው ጋር የሚቀራረብ ነው። ምስራቅ እስያ ከሚከፍለው ደግሞ እጥፍ ነው። የአፍሪቃ ልማት ባንክ ፕሬዚደንት ዶናልድ ካቤሩካ ዳቮስ፣ ስዊዘርላንድ በተደረገው የዓለም የኢኮኖሚ መድረክ ባደረጉት ንግግር የኤነርጂ እጥረት ሀገሮችን ወደ ኋላ እየጎተተ ነው ብለዋል። በአሁኑ ወቅት እያንዳንዷ የአፍሪቃ ሀገር የኤነርጂ እጥረትና የኤሌክትሪክ መብራት መጥፋት ችግር ይገጥማታል። ይህ ሁኔታም ከአህጉሪቱ ጠቅላላ ዓመታዊ ገቢ ሁለት ከመቶውን እንድታጣ እያደረገ ነው። እንዲያውም አንድ የአፍሪቃ መሪ እንደተናገሩት እኛ የተአምሮች አህጉር ነን በቂ ኤሌክትሪክ መብራት ሳይኖረን በአምስት ከመቶ ለማደግ ከቻልን በቂ የመብራት ኃይል አቅርቦት ቢኖረን ኖሮ የት ልንደርስ እንደምንችል አስቡ። የአፍሪቃ የልማት ባንክ እንደሚለው ለኤሌክትሪክ መብራት አቅርቦት ትልቅ ችግር የሚሆነው የመሰረተ ልማት ዝርጋታው ደካማ መሆን ነው። እያንዳንዷ ሀገር የራሷ ተግዳሮቶች ቢኖሯትም ከሌሎች ሀገሮች ጋር የሚደረገውን የኤነርጂ ልውውጥ ከፍ ማድረጉ የበለጠ አስተማማኝ የኤሌክትሪክ መብራት አቅርቦት እንዲኖርና የሚከፈለው ዋጋ ዝቅ እንዲይል ሊረዳ ይችላል ሲሉ የአፍሪቃ የልማት ባንክ ፕሬዚደንት ካቤሩካ አስገንዝበዋል። ኢት ኢዝ ኖት ፖስብል ፎር አወር ኢንዲቪጁዋል ፊፍቲ ፎር ካንትሪስ ቱ ሃቭ ኤነርጂ ሴኩሪቲ ፍሮም ዜር ኦውን ዶሜስቲክ ሪሶርስስ ሀምሳ አራት የአፍሪቃ ሀገሮች ከራሳቸው ምንጭ ብቻ የኤነርጂ ዋስትና ሊኖራቸው አይችልም። ስለሆነም አስተማማኝ የሆነ ክልላዊ የመብራት ኃይል ገበያ መፍጠር አለብን። ይህም ሊሆን የሚችል ነገር ነው። የመዋዕለ ነዋይ መዳቢዎች በአፍሪቃ ያለውን የኤነርጂ ክፍተት በማጥበብ ተግባር ለመርዳት ከተፈጥሮ በሚገኙ የኤነርጂ ውጥኖች ላይ ገንዘብ እያፈሰሱ ነው። ሆኖም ገና ብዙ መሰራት ይኖርበታል። እንደ አውሮፓ አቆጣጠር በ2050 ዓ ም በ35 ዓመታት ውስጥ ማለት ነው። እጥፍ ይሆናል ተብሎ የሚታመነው የአፍሪቃ ህዝብ ብዛት በኤነርጂ አቅርቦት ላይ ትልቅ ጫና ማሳደሩ አይቀሬ ነው። ክቡራትና ክቡራን፣ የምታደምጡት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በሀያ አምስትና በሰላሳ አንድ ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ናይል ሳት ላይ ታገኙናላችሁ። አሁን ከእናንተ ከአድማጮቻችን ያገኘናቸውን አስተያየቶች እናሰማችሁ። ሰላቤዎች፣ እንደምናለን ሰላማቸው የዘወትር አድማጫችን ነኝ። አቶ ምንጋድ ፊሳን ጥያቄዎችን እየመለሱ በነበሩበት ወቅት የተነሳ አንድ ሀሳብ ሰምቼ እሱ ላይ አስተያየት ለመስጠት ነው። በእውነት በጣም ያስገርማል። ከኤርትራ ጋር ጠያቂውን አድነጊ ያለሁ ይሻላል። ከኤርትራ ጋር እንዴት ያወዳድሩን አላቸው። እንዴት ይወዳደራሉ? ህገ መንግስት እንኳን ባረቀቀበት ነው ሚሉ ይሻላል እኮ የትኛው ህገ መንግስት ነው የሚፈጸመው ኢትዮጵያ የተጻፈ ህገ መንግስት አለ። መቼ ነው ሲፈጸም ያየ ነው? አንድ ቤት ውስጥ ዳቦ አስቀምጦ እያሳዩ አትበላም፣ ቤታችን ውስጥ ግን ዳቦ አለ ከማለት ዳቦ የለም በቂ ነበር። አንድነትን የበተኑበት ጉዳይ በጣም ግልጽ። ምክንያቱም ሁለት ቦታ ጉባኤ ተደርጓል ሲሉ፣ አንድ ሞንካ ቃታቸው ሄደው ፊፍቲ ፕላስ ዋን ሀምሳ አንድ የትኛው ነው ብለው እናንተ ናቸው ትክክለኛ ብለው መወሰን ሲችሉ፣ ሌላ ይህን ተከትሎናል ይህ አልተከተለን የሚባል ነገር አዝናለን። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። አድማጮች ሌሎቻችሁም የምታጋሩን ይሄ ነው የምትሉት አስተያየት ካለ በተዘዋሪው የስልክ መስመራችን በመደወል መልእክቶቻችሁን እንድታኖሩ እንጋብዛለን። ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምጽ ሬዲዮ ጣቢያ መሆኑን ስትሰሙ 14 ቁጥርን በመጫን መልእክታችሁን ማስቀመጥ ትችላላችሁ። የኢሜል አድራሻችን ሆን አት ቪኦኤ ኒውስ ዶት ኮም ነው። በሞባይል ስልካችሁ ደግሞ ሆን ዶት ቪኦኤ ዶት ኤምኦቢአይ ብላችሁ ልታነቡም ልታዳምጡም ትችላላችሁ። አሁን የሰዓቱን ዋና ዋና ዜናዎች እናስታውሳችሁ። የናይጄሪያው ነውጠኛ ቡድን ቦኮ ሀራም ተጠርጣሪ ተዋጊዎች ትናንት ሰኞ ካሜሩን ውስጥ አንድ አውቶቡስ ተቆጣጥረው ከመንገደኞቹ አንዳንዶቹ መግደላቸው ተገለጸ። በሌላ ዜና የኒጀር ፓርላማ የአጎራባች ናይጄሪያውን ጽንፈኛ ቡድን በሚወጋው ክልላዊ ኃይል ውስጥ ወታደሮችን ለማዝመት ሙሉ በሙሉ ድምጹን መስጠቱ ተዘግቧል። የቦኮ ሀራሙ መሪ አቡበከር ሽካው ደግሞ ክልላዊውን ኃይል ድል እንመታዋለን፣ ጥቂቶች ስለሚሆኑ አንድ ባንድ ነው የምንፈጃቸው፣ ማለቱ ተሰምቷል። በኢቦላ በሽታ ምክንያት የሞቱ ሰዎች ቁጥር 9152 ደረሰ። ወረርሽኙ ተዳክሟል ከተባለ ካለፉት ሳምንታት ወዲህ አሀዙ በጣም የጨመረው የዓለም የጤና ድርጅት ዛሬ ይፋ ያደረገው አሃዝ ድርጅቱ ከሶስት ቀናት በፊት ከሰጠው ጋር ሲነጻጸር በ150 ገደማ አሻግቧል። ምዕራብ አፍሪካውያን በሽታውን አስመልክቶ ከመዘናጋት እንዲቆጠቡ የጤና ጠበብት ሲያስጠነቅቁ ቆይተዋል። ባለፈው ወር ጊኒ ውስጥ በበሽታው የሞተ አንድ ሰው ጥንቃቄ በጎደለው መንገድ በመቀበሩ 11 ሰዎች ለቫይረሱ ተጋልጠው መገኘታቸውን የዓለም የጤና ድርጅት በቅርቡ ማስታወቁ የሚዘነጋ አይደለም። የምትከታተሉት የአሜሪካ ድምጽ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የማክሰኞ ምሽት ስርጭታችንን ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። ንግድና ምጣኔ ሀብት ነው። ተከታዩ ዘገባ የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት አካባቢዎች የሀገሬውን ሰዎች ለማፈናቀል ውሏል። በዚህም ባንኩ የራሱን አሰራር ጥሷል፣ ይላል በቅርቡ ይፋ የሆነ ሚስጥራዊ ሰነድ። የኢትዮጵያ መንግስት በተደጋጋሚ በግዳጅ ከቀያቸው የተፈናቀሉ ሰዎች የሉም ሲል ቢያስተባብልም የሰብአዊ መብት ድርጅቶችና የአካባቢ ጥበቃ ተሟጋቾች ሁኔታው እንዳሳሰባቸው ሲገልጹ ቆይተዋል። ሳሌም ሶሎሞን ዝርዝሩን ለንግድና ምጣኔ ሀብት ዝግጅት ታቀርበዋለች። ሚኒስትራዊ ሰነዱን በመጥቀስ ዘገባ ያቀረበው በህዝብ ጥቅም ላይ አተኩሮ የሚመረምር የጋዜጠኞች ቡድን ወይም አይሲአይጄ የዓለም ባንክን ውስጣዊ አሰራር እና በተለይ የተጠያቂነትን መሪሆች የጣሰ አሰራር በኢትዮጵያ ተከናውኗል ይላል። ይህም የሆነው በኢትዮጵያ መንግስት የተለየ ስም ቢሰጠውም በተግባር ሰዎችን ወደ ሌላ ቦታ እንዲሰፍሩ ያደረገው መርሃ ግብር ነው ይላል መርማሪ ጋዜጠኛ ሳሻ ቻፍኪን። የሰፈራ መርሃ ግብር በኢትዮጵያ በአራት ክልሎች መከናወኑንና በእነዚህ አካባቢዎች የአገሬው ሰዎች ከቀያቸው ተፈናቅለው መንግሥት በመረጠላቸው አካባቢዎች እንዲሰፍሩ እንደተገደዱ በዘገባችን ተረድተናል። ይህንም የሰብዓዊ መብት ድርጅቶች እንደ ሁማን ራይትስ ዋች ዘገባዎች በመረጃ ይፋ አድርገውታል። በሰፈራ መርሃ ግብሩ የሰብዓዊ መብት ጥሰት መከሰቱም ተመዝግቧል። የመብት ጥሰቶቹ የተከናወኑት የሰፈራ መርሃ ግብሩን ለማስፈጸም በተሰማሩ የኢትዮጵያ መንግስት ወታደሮች ነው። ድብደባ፣ አስገድዶ መድፈር፣ እስራትና የተለያዩ የመብት ጥሰቶች መከናወናቸውን የአይን ምስክሮችና ተጠቂዎችን ያጣቀሱ ሰነዶች ያስረዳሉ። የአሜሪካ ድምጽ ሬዲዮ የዓለም ባንክ በዚህ ዘገባ ላይ ምላሹን እንዲሰጥ ጠይቆ የሚመለከተውን መልስ በጽሑፍ አግኝቷል። ምላሹም የሰጡት ፊሊፕ ጀረሚ ሄይ በዓለም ባንክ የአፍሪካ አጉር የህዝብ ግንኙነት ኃላፊ ናቸው። በተለመዱ አሰራራችን የዓለም ባንክ ሰራተኞች በባንኩ የመርማሪ ቡድን ስራና ግኝቶች ላይ አስተያየት አይሰጡም። ይሄ የሚሆነው የዓለም ባንክ ስራ አስፈጻሚ ኮሚቴ ጉዳዩን የመመርመር እድል እስኪያገኝ ድረስ ነው። ይህም በሚቀጥሉት ጥቂት ሳምንታት የሚከናወን ይሆናል። ፊሊፕ ጀረሚ ሄይ በዓለም ባንክ የአፍሪቃ አጉር የህዝብ ግንኙነት ኃላፊ በኢሜል የላኩት ምላሽ ነው። የምርመራ ጋዜጠኛ ሳሻ ቻፍኪን የዓለም ባንክ በኢትዮጵያ የዘረጋው መርሃ ግብር ወይም ፒቢኤስ ዜጎችን ከቀያቸው በግዳጅ ወደ ሌላ ቦታ እንዲሰፍሩ ማድረጉን ያውቅ እንደነበር ይገልጻል። ሆኖም በቀጥታ ገንዘቡ ለዚህ መርሃ ግብር ውሎ እንደነበር የተረጋገጠ መረጃና ጥናት አልነበራቸውም፣ ይላል። የዓለም ባንክ በተደጋጋሚ ማሳሰቢያ ደርሶታል። ሁማን ራይትስ ዋች ዘገባና የአኟክ ህዝብ የመብት ድርጅቶች ሁኔታውን አስረድተዋል። ሆኖም የመሰረታዊ አቅርቦቶችን ለማሟላት የዘርጋውን መርሃ ግብር በገንዘብ መርዳቱን ቀጥሎበታል። ቻፕኪን አክሎም የዓለም ባንክ ጉዳዩን በጥቅምት ወር 2002 ዓ.ም ያወቀ ሲሆን በተከታታይ ዓመታት ማለትም በ2003፣ በ2004 እስካሁን ድረስ መርሃ ግብሩን መቀጠሉን ይገልጻሉ። አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የተባለ የማህበረሰብ ተቋሙ ይመራሉ። በአኟዋክ ህዝብ መብትም ዙሪያ በስፋት ሰርተዋል። የሚከተለውን አስተያየት ሰጥተዋል።

እና ያ ቤላጃጆች ያ ሪፖርቱ በሪፖርት እንደተጠቀሰ ገምቤላ ብቻ አይደለም። ኦልሞስት ከአንድ የአራት ክፍለ ሀገር አለ ውገዴና አለ ቤንሻንጉል አለ ገምቤላ አለ ማቲንግ አፋር ነው መሰለኝ። እና ከምረታቸው የተፈናቀሉ ሰዎች ነበሩ። እና ይሄ አይ ቲንክ ይሄ መንግስት ይቀድ ነበረ ኦልሞስት ባይ ቱ ታውዝንድ አስራ አምስት አስራ ስድስት ከኦልሞስት ከሁለት ሚሊዮን በላይ ህዝብ ከምረታቸው በቃ ይፈነቅላሉ ማለት ነው። እና ያው ምንድነው እነሱ ግን ሰርቪስ ለማግኘት ነው ግን ህዝቡ ኮንትሮልት አልተደረገ። አሁን ለምሳሌ በገምቤላ አካባቢ ብቻ ኦልሞስት ከሰባ ስምንት ሺ በላይ ሰዎቹን ከመሬታቸው የተፈናቀሉ ኦልሞስት ከአርባ ዘጠኝ ቀበሌዎች ወደ አስራ ዘጠኝ ማለት ወር ወደ አስራ ሁለት አካባቢ ነው። እና ያንን ጊዜም ሰዎቹን ከመሬታቸው ሲፈናቀሉ መንግስት ብዙ የቃል ገብቶ ነበር። ፕሮሚስ ነበረ እናንተም ያለበት ቦታ ወደ ሌላ ቦታ እናስገባለን። እናንተ እዛ ጋር ከሄዳችሁ በኋላም መስዋም፣ ትምህርቱም ጤናም፣ ታዲያ እንደዚህ እንደዚህ አይነት ነገሮች እንሰራለን ብሎ ነበር። እስከዛሬ ደነት ነገር ምንም ምንም ነገር አልተደረገም። እና ከዛ ደግሞ እምቢ ያሉ የነበሩ ሰዎች ነበሩ፣ ገበሬዎችም እኛ ግን ከዚህ ጋር ነወታም። እምቢ ያሉ ሰዎቹ የተገረፉ ሰዎች ነበሩ፣ የታሰሩ ሰዎች ነበሩ። እና ከዛ ውስጥ ሌሎች ውስጥ ስደተኞቹን ወደ ኬንያና ወደ ደቡብ ሱዳን እና ከዛ ከገቡ በኋላ ነው እነሱ ሪክወስት ላይ አለም ባንክ የተሰጡት ኢንስፔክሽን ፓናል የሚል ኢንስፔክሽን ፓናል የአለም ባንክ ሰዎቹ ኢንቨስቲጌሽኖች ኢትዮጵያ ሄዶ ነበር ጋምቤላም እና አዲስ አበባን ቀበሌዎች እንኳን ሄዶ ሰዎቹ ሰፈራዎቹ ሰፋሪ የምትኖሩበት ቦታ ሄዶ ነበር። ከዛ በኋላ ጁባ ወደ ግሮም የሚባል ከተማ ካምፕ ከዛ ወደ ኬንያ ሄዶ እና ከዛ በከመቱ በኋላ ነው ለካ አለም ባንክ ራሱ ፕሮብለም ትሰርተዋል ማለት ነው። ምክንያቱም ሰዎች ተፈናቀሉ፣ ከአለም ባንክ ገንዘብ ነው እንጂ አለም ባንክ ራሱ ያ በጥንቃቄ ያልነበረ ማለት ነው። ያ ባለፈው ሁለት ሳምንት ሊክ የተደረገ ሪፖርት ያው ማለት ነው። መጀመሪያው አለም ባንክ ምን ይላል አውቅም ብሎ ነበር። እኛ ኮስል ኢትዮጵያ ውስጥ እኮ ምንም ጉዳት አልተፈጠረም ይሉ ነበር። እና ይሄ ነገር ለማስተካከል ለዚህ ነው የራሳቸው ምርመራ ከዛ በኋላ አሁን በቅርብ ጊዜ የወጣው ሪፖርት አለም ባንክ ከዚህ በፊት አናውቅም የሚሉ ግልጽ ሆኗል ማለት አሁንም ይህ መርመራ በየጋራ እንቅስቃሴ አይደለም የኢትዮጵያ ቋሚዎች አይደለም የራሱ ኢንቨስቲጌሽን የተደረገ ማለት ነው እና ምንልል መጀመሪያ ይኸው ነገር ለዓለም ባንክ ስንነጋገር ነበር። ይህ ባካቸው ፕሮብለም አለ። በየእናንተ ገንዘብ እኮ ህዝቡ እየተሰቃየ ነው። እናንተ ገንዘብ ዩመራይ እየተፈተረ ነው። ዘቦቹ ከብረታቸው የተፈናቀለው ነው። ያ ምልክ ዓለም ባንክ ስናስተላለፍ ነበር። ዓለም ባንክ ራሱ ግን ያንን ጊዜ አይቀብልም ነበር። አሁንም ግን ሪፖርቱ ከተደረገ በኋላ ግልጽ ሆኗል ማለት ነው። እኛ ከዚህ በፊት ወልምስ ካለ ባለፈው ሁለት አመት የተነጋገርነ በትክክል እኛ እውነት እንደሆነ ገልጸዋል ማለት ያ የገለጸ ማን ነው? እኛ አይደለም። ኢንተርናል ኢንቨስቲጌሽን የአለም ባንክ ማለቱ ነው። የአለም ባንክ የውስጥ አሰራሮች መርማሪ ቡድን በሚቀጥሉት ጥቂት ሳምንታት ውስጥ ግኝቱን ለባንኩ ስራ አስፈጻሚ አካል እንደሚያቀርብ ታውቋል። በተከታዩ ዘገባችን ዝርዝር መረጃዎችን ይዘን እንቀርባለን። ለአሜሪካ ድምፅ ሬዲዮ ሳሌም ሰለሙን ነኝ። ከዋሽንግተን የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው። በ25 እና በ31 ሜትር ባንዶች ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። ተከታዩ ዘገባ ሐኪሞን ይጠይቁ ነው። አዘጋጅና አቅራቢ አሉላ ከበደ ዶክተር ደረጀ ሳህሌ አየው፣ በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዶክተር ደረጀ በቀደመው ፕሮግራማችን ሰዎች በእንቅልፍ ላይ ሳሉ ትንፋሽ ቁርጥ የሚልበት ወይንም ደግሞ ለቅጽበት ወይም ለተወሰነ ጊዜ ጨርሶ መተንፈስ የሚያቆምበትን ሁኔታ ይሄም ደግሞ በማንኳረፍ የሚታጀብበትን በተመለከተ የሕመሙን ባህርያት ምንነት ጭምር አስረድተውን ነበር። በተጓዳኝ ለዚህ በእንቀልፍ ወቅት ትንፋሽ የማጠር ሁኔታ ሊያስከትሉ የሚችሉ በመንስኤነት የሚታዩ ችግሮችን ቢያስረዱን ምንድን ናቸው? ለዚህ ችግር የሚያጋልጡ የሚታወቁ በጥናት የተረጋገጡ መንስኤዎች አሉ። ለችግሩ የሚያጋልጡ ቅድመ ሁኔታዎች በዋናነት የሚታወቀው የሰውነቱ ውፍረት መጨመር ነው። ያ ማለት ከሰውየው ቁመት አንጻር የሰውየው ውፍረት በእንግሊዝኛው ባዲማስ ኢንዴክስ ይሉታል። በዛ አይነት ውፍረት ከቁመታቸው አንጻር ብዙ ወፍራም የሆኑ ሲሆን እንደዚሁ የአየር ቧንቧቸው አካባቢ የሚጠራቀመው የስብ ወይም ፋት ቲሹ ለእንዲህ አይነቱ ነገር ያጋልጣል። ሁለተኛው ግን አንዳንድ ሰዎች መጠነኛ ጥሩ የሰውነት አቋም እያላቸው ውፍራም ሳይሆኑ ማለት ነው በተፈጥሮ እንዲሁ የአየር ቧንቧቸው ፍጥረት ችግር ያለበት የሆነና እንደዚሁ ችግር ሊኖረው ይችላል። እነዚህ ጥቂቶች ናቸው። በአብዛኛው ግን የሰውነት ውፍረት ነው የመጀመሪያው ቅድመ ሁኔታ። አንድ ሰው ለዚህ ህመም ሁኔታ ከተጋለጠ በኋላ ሊያስከትላቸው የሚችላቸው የጤና ችግሮች በርካታ መሆናቸው ይታወቃል። ቅድም ወዲያውኑ የሚታዩትን ያ ሰው በቂ እንቅልፍ ካለማግኘቱ ረጅም ሰዓት ተኝቶም ምንም በቂ እንቅልፍ እንዳላገኘ ሰው ነገር ተዳክሞ የሚታይበት ሁኔታ ጭምር አስረድተዋል። ይሄ መንስኤ ሆኖባቸው የሚከተሉ ዋና ዋና የሚባሉ የህመም አይነቶች የትኞቹ ናቸው? ምንድን ነው የሚያስከትለው ይሄ የህመም ሁኔታ? በቀጥታ አመሰግናለሁ። አሉላ ለመንደርደሪያ እንደተናገርኩት ዋነኛ የበሽታው ማዕከላዊ ችግር ሰዎች በቂ ኦክስጅን ወደ ሳንባቸው ለመሳብ መቸገራቸው ነው። ያም ደግሞ እንዳልኩት በደም ውስጥ የሚመላለሰውን ኦክስጅን ይቀንሰዋል። ያም ደግሞ በብዙ ለሰውነት ክፍሎች በተለይም በተለይም እንደ ልብና እንደ ጭንቅላት ወይም ማንጎል አይነቶች ኦክሲጅን በጣም በአንገብጋቢነት የሚያስፈልጋቸው የሰውነት ክፍሎች ያ ጥረት ይኖርባቸዋል። በዚህ ምክንያት በሰውነት ውስጥ ከፍተኛ ውጥረት ይፈጠራል። እንደነ አድረናሊን ወይም ሌሎችን የውስጥ ኬሚካሎች ማምረት ይገደዳል። እነዚህ ደግሞ በጤና ላይ አሉታዊ ውጤት ነው ያላቸው ለምሳሌ የደም ግፊት፣ አንድ ሰው በከፍተኛ የደም ግፊት ይሆናል። ብዙ ጊዜ ለመድኃኒትም አስቸጋሪ፣ ብዙ መድኃኒቶችን የሚጠይቅ ከአንዱ ወደ ሌላው ወይም የመድኃኒቱ አይነት እየተቀየረ ብዙም ደግሞ ሌላ ሌላ አይነት መድኃኒት ወይም እያንዳን ዶሴጁ እየጨመረ እየተሰጣቸው ሁሉ አስቸጋሪ ይሆናል መቆጣጠር። ሌላ ደግሞ የልብ በሽታ ይኖራል። የልብ አመታት ዝብርቅርቅ የሆነ ወይም ኤትሪያል ፌብሬሽን የሚባል የልብ በሽታ ሁሉ ያጋልጣል። ሌሎቹን ለመጥቀስ ያህል ስትሮክ፣ ሚያንጎል ውስጥ ደም መፍሰስ ይህንን የመሳሰለና ሽባነትን የሚያስከትል እንደውም በቅርብ የወጡ ጥናቶች እንደሚያስረዱት የስኳር በሽታም ከዚሁ ጋር የተዛመደ ሆኖ ይገኛል። ሌላው በተግባር የምናየው ነገር ሰዎች በእንቅልፍ ጥረስ ሲጠቁ እና መኪና በሚነዱበት ጊዜ ከፍተኛ የሆነ አደጋ ራሳቸውም ላይ ሆነ በሌላው ነጂ ላይ ብዙ ጊዜ ያደርሳሉ። እነዚህን የመሳሰሉ ናቸው። ባለፈው ፕሮግራማችን እንደገለጹት አብረዋቸው ያሉት የትዳር ጓደኛ ወይ ሌሎች የቤተሰብ አባላት አንድ ሰው ከፍተኛ የማንኳረፍ ችግር ባለበት ጊዜ፣ በእርግጥ ይህ አሁን እየተወያየንበት ያለ ነው፣ በእንቅልፍ ወቅት ትንፋሽ የማጠር ወይም የማጣት ችግር አለመሆኑን ማረጋገጥ እንዳለባቸው አጽንዖት ሰጥተው እያስረዱን ነው። ልክ ነው፣ አሉላ። እንደዚሁ ብዙ ጊዜ ችግሩን የሚነግሯቸው ለበሽተኞቹም ባለትዳር ከሆኑ አብረው ያሉት ባለትዳሮች ወይም ሌሎች የቤተሰብ አባላት ናቸው። ያ ደግሞ እንደ መነሻ ይሁን እንጂ ራሱ በሽተኛው ብዙ ለውጦችን ያያል። የሰውነት ድካሙ የመሳሰሉትን ቅድም የጠቀስ ናቸውን። ስለዚህ ምንም ጊዜ ሳይሰጥ ከማንኳረፍ ያለፈ እንደ ልብና ጭንቅላት ውስጥ ደም መፍሰስ እንዲሁም የስኳር በሽታ የመኪና አደጋ እንደዚሁም ደግሞ በሚሰሩት ስራ ላይ ውጤታማ አለመሆንን የሚያስከትል መሆንን ተረድቶ በተቻለ ፍጥነት የእንቅልፍ ባለሙያ ሐኪሞችን በማግኘት የእንቅልፍ ማዕከል ሄዶ ጥናት በማድረግ ሕክምና ማግኘት ይገባል። በተጨማሪ የሰውነትን ክብደት መቆጣጠር እንቅስቃሴ፣ በኤክሰርሳይዝ ወይም አመጋገብን የመሳሰሉ እርምጃዎችን በመውሰድ መከታተል ይቻላል ማለት ነው። ዶክተር ደረጀ በሽንት ተይዞ ሌሊት ከተኙበት በተደጋጋሚ ከእንቅልፍ ለመነሳት መገደድም ከነኚህ ከምልክቶቹ እንደ አንዱ ተደርጎ የተገለጸበት ሁኔታ አለ። በእርግጥ በሽንት ምክንያት ከእንቅልፍ መናጠብና መነሳት በተደጋጋሚ የሚታይበት ሁኔታ ከመምልክቶቹ እንደ አንዱ ተደርጎም ሊወሰድ ይችላል። ሌሎች ምክንያቶችም ሊኖሩ ይችላሉና ልክ ነው አሉላ በዚህ በስሊፕ አፕኒያ ወይም በአየር ቧንቧት መጥበብና የትንፋሽ መቋረጥ መም ብዙ አይነት ምልክቶች የተለያዩ ምልክቶች አሉ አስቀድመን እንደገለጥ ነው። ከነዛ ውስጥ ግን አብሮ አንዱ ቶልቶሎ ቶሎ ለሽንት መነሳት እንደ አንድ ምልክት ይታወቃል። ነገር ግን በዚህ ላይ ማስተዋል ያለብን ነገር የተለያዩ ምክንያቶች ሊኖሩ ይችላሉ። ሌሎች የበሽታ አይነቶችም አንድ ሰው በሽንት ሳቢያ በተደጋጋሚ ከእንቅልፉ እንዲነሳ ሊያደርጉ ይችላሉና ያደርጋሉ። ለምሳሌ በወንዶች የተለመደ ወንዶች ላይ ብቻ የሚገለጥ የፕሮስቴት ካንሰር እጢ ያለ እሱ የወንዶች እድሜ እየገፋ ሲሄድ የፕሮስቴት እጢው ሳይዝ እየጨመረ ወይም መጠኑ እየጨመረ መጠኑ እየጨመረ ስለሚሄድ የሽንት ቧንቧውን የማጥበብ ሁኔታ ስላለ ለሽንት ቶሎ ቶሎ መነሳት አለ። ወይም በሽተኛው በሌላ ሌላ ምክንያት ለምሳሌ በድብ ድካም ወይም ብለድ ፕሬሽር ችግር ይኖራቸውና የሚያሸና መድኃኒት ይስዳሉ። ያንን በማታ ጊዜ ከወሰዱ ለሊት የመነሳት አለ። እንዲሁም ሌሎች ምክንያቶች ሊኖሩ ይችላሉ። ለዚህ የሐኪማቸውን አይተው ልዩ ምርመራ ማድረግ ይገባል። ነገር ግን ለስሊፕ አፕኒያ ወይም በእንቅልፍ ጊዜ ትንፋሽ የመቋረጡ በሽታም ምልክት ሆኖ ሊገለጥ ይችላል። በህክምና ያልተረዳ ስሊፕ አፕኒያ የተባለው የህመም ሁኔታ ሊያስከትላቸው የሚችላቸውን መዘዞች የህመም ሁኔታዎች ነው ያስረዱን ዶክተር ደረጀ። በህክምና ረገድስ ምን አይነት አማራጮች አሉት? ለዚህ የህመም ሁኔታ የተጋለጠ ሰው በቤት ውስጥ ሊደረጉ ከሚችሉ ጥንቃቄዎች በዘመናዊ ህክምና በሐኪም ሊረዱ እስከሚችሉት ድረስ እነኝን በየደረጃው ሊሞክር ይችላል የሚሉት ካለ አንዱ ዋነኛው ቅድመ ሁኔታ የሰውነት ውፍረት ስለሆነ ውፍረትን ለመቀነስ አመጋገብን መቆጣጠር፣ ኤክሰርሳይስ ወይም እንደዚህ አካል እንቅስቃሴን በዘውትሮና በተለምዶ ማድረግ። ስለዚህ ብቻ ሳይሆን ለሌላም እንደሚያስፈልጉ እናውቃለን። እነዚህ ናቸው። ግን በቤት ውስጥ ሌላ የሚደረግ ብዙም አማራጭ ስለሌለ ሐኪሞቹ የሚሰጡት ትሪትመንት ሕክምና ሕክምና ስላለ በዛ መንገድ መግኘት ነው የሚሻለው ብዬ ላለሁ። ዶክተር ደረጀ ፀሐሌ አዮ የሳንባና የእንቅልፍ ሕክምናዎች ልዩ ባለሙያ ለተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉ። ሉሲ ወይም ድንቅነሽ ኢትዮጵያ ውስጥ ከተገኘች በዚህ አመት እነሆ አርባ አመት ሞላት። ድንቅ ነሽ ተመራማሪዎች የሰብአዊ ፍጡርን ታሪክ የበለጠ እንዲረዱ ካስቻሉ የሃያኛው ክፍለ ዘመን ግኝቶች አንዷ ነች። የአሜሪካ ድምጽ ሬዲዮ ጋዜጠኛ ኤሊዛቤት ሊ ከአርባ አመታት በፊት ሉሲን ያገኘዋትን የቅሪተ አጽም አጥኚ በሎስ አንጀለስ የተፈጥሮ ሳይንስ ቤተመዘክር አግኝታ አነጋግራለች። ዘገባውን ትዝታ በላቸው ታቀርባለች። በሎስ አንጀለስ የተፈጥሮ ሳይንስ ቤተ መዘክር ውስጥ ተመልካቾች የሚጎበኟቸው ቅርሳ ቅርሶች በጣም የሩቅ ዘመን ቢሆኑም በእነዚህ ቅሬታ አካላት አማካይነት የሚገኙ እውቀቶች ግን አሁንም እጅግ አስፈላጊና አፍላ መሆናቸውን ከአርባ ዓመታት በፊት ሉሲን ያገኙት አጥኚ ዶን ጆሃንሰን ይናገራሉ። የሰው ልጅ ሁሉ መሰረቱ አንድ ነው። የአይንህ ቅርጽ የቆዳህና የጸጉርህ ቀለም አይነት ወይም የምትኖርበት ባህል የተለያየ ቢሆንም ሁላችንም አንድ ጅን ነው ያለን። የጋራ መሰረታችን፣ ጅምራችን የሰው ልጆች ሁሉ አንድ ያደርገናል። እንደ አውሮፓ አቆጣጠር በ1974 ዓመተ ምህረት ነበር ዶን ጆሃንሰን አርባ በመቶውን የድንቅ ነሽ ወይም የሉሲን ቅሪታ አካል ኢትዮጵያ ውስጥ ያገኙት። ሶስት ነጥብ ሁለት ሚሊዮን ዓመታት ዕድሜ የነበራት ድንቅ ነሽ እስከ ዛሬ አንጋፋዋ የሰው ልጅ ዘር ምንጅላት ናት። የሉሲ መገኘት አሉ ጆሃንሰን፣ ለኔም እንዲሁም ለፔሌንቶዋሎጂ ለቅሪታ አካል ምርምር ጥናትና ሙያ ታላቅ እምርታ ነው። ምክንያቱም እስከ ዛሬም ድረስ ሉሲ ለሰብዓዊ ዘር ዋና ጅምርና በሰው ልጅና ጦጣ መሰል ገጽታ ያላቸው ፍጡራን መካከል ድልድይ በመሆኗ ብለዋል። ሉሲ በቁመት ከአንድ ሜትር ትንሽ ከፍ የምትል ጦጣ መሰል ገጽታና ትንሽ አንጎል፣ ረጃጅም እጆች፣ ነገር ግን አጫጭር እግሮች እንዳሏት ጆሐንሰን ይናገራሉ። ታላቁ የሰብአዊ ፍጡር ገጽታዋ ግን ቀጥ ብላ የምትራመድ መሆኗ ነው ይላሉ። የሰው ልጅ መገኛ አፍሪቃ ነው የሚለው አመለካከትም ከቀደምት ጥናቶች ጋር ሲነጻጸር አዲስ ነው ይላሉ ጆሐንሰን። በአብዛኛው የሃያኛው ክፍለ ዘመን የሰው ልጅ መገኛ አውሮፓ ነው በሚል ግምት ጥናቶች አውሮፓ ላይ አትኩረው ነበር። ነገር ግን እንደ አውሮፓ አቆጣጠር በ1800 አጋማሽ ላይ ዳርዊን እንዳመለከተው አሁን ያለው የልሂቃን አመለካከት የሰው ልጅ መገኛ በሉሲ ምክንያት ማለት ነው አፍሪካ ነው። እንደ ሉሲ ወይንም ድንቅ ነሽ ያሉ ግኝቶች ምሁራን የሰውን ልጅ የጋራ ስረ መሰረት እንዲረዱ ከማስቻሉም በላይ ዘመናዊውን የሰው የተፈጥሮ ልዩነት ያመለክታል ይላሉ ገምጋሚዎች። የዘመኑ ሰው እጅግ ረቂቅና ውስብስብ የሆነ አንጎል፣ ቋንቋና ባህል አለው። እነዚህ መለያዮች የሰው ልጅ የተፈጥሮ ችግሮችን እያሸነፈ እዚህ እንዲደርስ፣ ወደፊትም የሚገጥሙትን እንዲያሸንፍ ያስችሉታል ይላሉ ዶን ጆሃንሰን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስና የአፍሪካ ህብረት ዲሞክራሲያዊ ተቋማትን ለማጠናከር ሰላምና መረጋጋትን ለማስፈን ዘለቄታ ያለው የምጣኔ ሀብት እድገትን በማገዝና የአፍሪካውያንን ጤናና ህይወት ለማሻሻል አብረው እየሰሩ ያሉ ጠንካራ ዓለም አቀፍ ሸሪኮች ናቸው። ከአፍሪካ ህብረት ጋር ያለን ግንኙነት የተመሰረተው ከታሪካዊና ከምንጋራው ባህል በዓለማችን ከተከሰተው ለውጥ ጋር እየጨመረ ከመጣው ትብብር አስፈላጊነት እንዲሁም አህጉሪቱ ካላት ስትራቴጂያዊ ጠቀሜታ ነው ይልና እርሳን ቀጹ ሀተታውን ይቀጥላል። በቅርቡ አዲስ አበባ ላይ በተካሄደው የመሪዎች ስብሰባ ለረጅም ጊዜ ዚምባብዌን ያስተዳደሩት አነጋጋሪው ፕሬዚደንት ሮበርት ሙጋቤ ህብረቱን ለአንድ ዓመት በሊቀመንበርነት እንዲመሩ ተመርጠዋል። የአህጉሪቱ አርነት እንቅስቃሴ መሪ ሮበርት ሙጋቤ ሀገራቸው እንደ አውሮፓውያን ዘመን አቆጣጠር በ1980 ዓመተ ምህረት ነጻነት ትወጣ የረዱ ጀግና ናቸው። ከዚያን ጊዜ ጀምሮ የፓርቲያቸው መሪ ሲሆኑ እንደ አውሮፓውያን ዘመን አቆጣጠር በ2002 እና በሁለት ሺህ ስምንት የተካሄዱ አጨቃጫቂ ምርጫዎች ውጤትን ተከትሎ ለተካሄዱ ግዙፍ የሰብአዊ መብቶች ጥሰት በኃላፊነት ይከሰሳሉ። ዩናይትድ ስቴትስ እነዚህን በመሳሰሉ ስጋቶች ሳቢያም በፕሬዝደንት ሮበርት ሙጋቤና የዚምባብዌ ሌሎች ባለስልጣናት ላይ ወደ ዩናይትድ ስቴትስ በሚደረጉ ጉዞዎችና የገንዘብ ልውውጦች ላይ ያነጣጠሩ ማዕቀቦችን ጥላለች። ማዕቀቦቹ አሁንም አልተነሱም ሚልና የቪኦኤ ርዕስ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ የአፍሪካ ህብረት በአህጉሪቱና በዓለም ጉዳዮች የሚጫወተውን ጠቃሚ ሚና ታከብራለች። የህብረቱን አመራር በተመለከተም ውሳኔ ሰጪዎቹ የህብረቱ አባላት መሆናቸውን ትገነዘባለች። ዩናይትድ ስቴትስ ከኤዩ ጋር በመተባበር እየሰራች ለመሆኗ ጠንካራ ማረጋገጫዎች አሉ። የኢቦላን ቀውስ በቁጥጥር ስር ለመዋል ለህብረቱ የሰላም ማስከበር ተልእኮ ስልጠናና የሎጂስቲክስ ድጋፍ በመለገስ እንዲሁም በሌሎች ብዙ ጉዳዮች መተባበራቸው ምስክር ነው። በዚሁ ትብብር ትቀጥላለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን የማጠቃለያ ዜናዎችን እናሰማ። የናይጄሪያው ነውጠኛ ቡድን ቦኮ ሀራም ተዋጊዎች ትናንትና ካሜሩን ውስጥ በአንድ አውቶቡስ ላይ ጥቃት አድርሰው ከመንገደኞቹ አንዳንዶቹን ገደሉ ተባለ። የኒጀር ፓርላማ ደግሞ በሌላ በኩል የአጎራባች ናይጄሪያውን ጽንፈኛ ቡድን በሚወጋው ክልላዊ ኃይል ውስጥ ወታደሮችን ለማዝመት ሙሉ ድምጽ መስጠቱ ተነግሯል። የቦኮ ሀራሙ መሪ አቡበከር ሼካው ግን ክልላዊውን ኃይል ድልን መታለን አንድ ባንድ ነው የምንፈጃቸው ሲል ተናግሯል። قلبي <applause> على The I talk I'm a oh of oh ይተን እንዲህ እንድታንጎራጉሪ ያደረጋት ጎሳ የተስፋዬ ህልሜ ይላል። አድማጮቼ የምሽቱ ስርጭታችን በዚሁ ወደ መጠናቀቁ ተቃርቧል። ዝግጅታችንን የመራለን እዚህ በስቱዲዮ ንጉሱ ታምሬ ነው። ሙዚቃውንም የመረጠው በስርጭቱ ዋና አዘጋጅ በትዝታ በላቸውና በሌሎቹም ባልደረቦቻችን ስም እንሰናበታለን። ቆንጆ ይታይና ሄኖክ ሰማ ጊዜርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቶ በአንድ ሰዓት ላይ በቀዳሚው ዝግጅታችን በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና እደሩ።